ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 9 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ታይና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛላት። ቪኦኤ አምሐሪክ ብላችሁ ተከተሉን አዳምጡ። የጌዲዮ ተፈናቃዮችና የበረታ ረሃብ ተጎጂዎች ብሶትና አቤቱታቸውን ለጠቅላይ ሚኒስትሩ አሰምተዋል። ከዚህ ከመጣን ወዲህ አስር ልጆች ሞቱ፣ አባቶች ስድስት ሞቱ፣ ሴቶች ሁለት ሞቱ። ብራር ምንም አንትን የምንበላ ነገር የለም። ሳንቲም የለንም። አፈላ እቺ ላይ ነው የምንተኛ። የአንድ ሰው ምንም ወይዘሮ ውዴ በራቆ ይባላሉ የሰማችኋቸው የምስራቅ ጉጂ ዞን ቀርሳ ወረዳ ተፈናቃይ ናቸው። ጠቅላይ ሚኒስትሩም ተናግረዋል። ዛሬ ያፈናቀለ ነገ መፈናቀሉ አይቀርም። የተባሉታ ነው ስለማይጠቅም እሱን ትተን ወደ ልማት እንድንሄድ ዘላቂ መፍትሄ ይመጣበትን መንገድ ከሁለቱም ህዝቦች አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ጋር ምክክር እናደርጋለን። ከኦሮሚያ እና ከደቡብ ክልል አመራሮች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል። በአብይ ርዕስ ዘገባ ይዘናል። ቆንጂት አርእስተ ዜና ታሰማናለች። በኢንዶኔዥያውና በኢትዮጵያ አየር መንገድ አውሮፕላን አደጋዎች መካከል ግልጽ ምስስል መኖሩን የሁለቱም አውሮፕላኖች የበረራ መረጃ መሳሪያዎች ማረጋገጣቸው ተነግሯል። ኒውዚላንድ ውስጥ በሚገኙ መስጊዶች 50 ሰዎች ከተገደሉበት ጥቃት በኋላ የሀገሪቱ ጠቅላይ ሚኒስትር የ መሳሪያ ጉዳይ ሕግጋትን ለመለወጥ ካቢኔያችን ከስምምነት ደርሷል ብለዋል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው ስምንቱን የአየር መንገዱን ሰራተኞች ጨምሮ ለ157 ሰዎች እልቂት ምክንያት በሆነው የኢትዮጵያ አየር መንገድ ቦይንግ 737 አውሮፕላንና ከወራት በፊት ከጃቫ ባህር ላይ ወድቆ በተከሰከሰው እና ለ189 ሰዎች ሕይወት መጥፋት ምክንያት በሆነው የኢንዶኔዥያው ላየን ኤር የበረራ ቁጥር 189 ቦይንግ 737 ማክስ 8 አደጋዎች መካከል ግልጽ ምስስል መኖሩን የሁለቱ የአውሮፕላኖች የበረራ መረጃ መቅረጫ መሳሪያዎች ማረጋገጣቸው ተመልክቷል። የዩናይትድ ስቴትሱ የአውሮፕላኑ ሰሪ ኩባንያ ቦይንግ በበኩሉ አውሮፕላኑን የሸክሙን ሚዛን ጠብቆ የሚበርበትን አቅምና ፍጥነት ለመቆጣጠር ታስቦ በእነዚህ አውሮፕላኖች ላይ በሚገጠመው ሶፍትዌር ወይም የኮምፒውተር ፕሮግራም ላይ እያካሄደ ያለውን የማሻሻያ ስራ ለማገባደድ መቃረቡን አመልክቷል። ኢዛቤላ ኮኮሊ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርባል። ባለፈው መጋቢት 1 2011 ዓ ም የአዲስ አበባውን ቦሌ ዓለም አቀፍ አውሮፕላን ጣቢያ በለቀቀ ስድስት ደቂቃዎች ውስጥ በተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን በረራ ቁጥር ኢቲ 302 አደጋ መንስኤ ላይ እየተካሄደ ያለው ምርመራ በሂደት ላይ መሆኑን የተናገሩት የኢትዮጵያ የትራንስፖርት ሚኒስትር ዳግማዊት ሞገስ ናቸው። ሚኒስትሯ በትላንትና እለት በሰጡት በዚህ መግለጫቸው ጨምረው እንዳስረዱት ሙሉ ሪፖርቱ በመጪው ሰላሳ ቀናት ውስጥ ይፋ እንደሚደረግም አመልክተዋል። በልማዱ አጠራር ብላክ ቦክስ በመባል የሚታወቀው የአውሮፕላኑ የበረራ መረጃ መቅረጫ መሳሪያ በውስጡ የያዘውን መረጃ በሙሉ አውጥቶ ምርመራ ማካሄድ በሚያስችል ደህና ሁኔታ መገኘቱንና ከቀደመው የኢንዶኔዥያው አውሮፕላን አደጋ ጋርም ተመሳሳይነት ማሳየቱን ተናግረዋል። ይሁንና የምስስሉን ምንነት ግን አላብራሩም። ይህ በእንዲህ እንዳለም የአውሮፕላኑን የደህንነት ማረጋገጫ ሁኔታ አስመልክቶ በዩናይትድ ስቴትሱ የፌዴራል አቪዬሽን አስተዳደር ላይ ግፊቱ እያየለ ነው። መንግስታዊ የቁጥጥር ባለስልጣን ከጥያቄ ቀለበት ውስጥ ለወደቀው ቦይንግ ሰባት ሰላሳ ሰባት ማክስ ስምንት ሞዴሎች የብቃት ማረጋገጫ ፍቃድ የሰጠሁት አስፈላጊውን የአሰራር ሂደት ተከትዬ ነው ሲል ቢከላከልም፣ በአንጻሩ ግን የዩናይት ስቴትስ የትራንስፖርት ሚኒስቴር የተባሉትን አሰራሮች ብቃት መሟላት በመመርመር ላይ መሆኑን ዘገባዎች ጠቁመዋል። የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን የበረራ መቅረጫ መሳሪያ ከመገኘቱ አስቀድሞም ብዙዎች የሁለቱን አውሮፕላኖች አደጋዎች ተመሳሳይነት ሲገልጡ ቆይተዋል። የኢትዮጵያ አየር መንገድን አውሮፕላን አደጋ ተከትሎም በመጨረሻው የተቀላቀለችው ዩናይት ስቴትስን ጨምሮ በዓለም ዙሪያ ከ30 በላይ አገሮች ቦይንግ 737 ማክስ 8 እንዳይበር ማገዳቸው ይታወቃል። ምርመራው ቀጥሏል። ዘገባዎችም እንዲሁ። ደቡብ ምስራቃዊ አፍሪካን ትናንት እሁድ የመታው ኃይለኛ ማዕበልና ጎርፍ ከ150 የሚበልጡ ሰዎችን ገደለ። በብዙ መቶዎች የሚቆጠር ብዛት ያለው ሰው የደረሰበት ጠፍቷል። ማዕበሉ ከሁሉም ይበልጥ የመታው የሞዛምቢክን ቤራ ከተማ መሆኑ ተገልጿል። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን የላካቸው የእርዳታ ሠራተኞች ሁኔታውን ለመገምገም ማዕከሉ ያዳሸቃት ከተማ ደርሰዋል። የቡድኑ መሪ ጄሜ ለሱር በሰጡት መግለጫ ከአየር በተደረገ ቅኝት ከቤራ ከተማ ዘጠና ከመቶ ሙሉ በሙሉ መውደሙን አመልክተዋል። ሞዛምቢክ፣ ማላዊና ዚምባብዌ ውስጥ ቁጥሩ 1.5 ሚሊዮን የሚገመት ሰው በከባዱ ዝናባማ ማዕበል ጉዳት እንደደረሰበት የተባበሩት መንግስታት ድርጅት ገልጿል። በተለይ ድሆች በሚኖሩባቸው ገጠር አካባቢዎች ብዙ ሺህ ነዋሪዎች የመንገድና የስልክ አገልግሎት ተቋርጦባቸዋል። በሰዓት 200 ኪሎ ሜትር ገደማ የሚምዘገዘገው ማዕበል ሐሙስ የሞዛምቢኳ የጠረፍ ከተማ ቤራ ከደረሰ በኋላ ደቡባዊ ማላዊና ምስራቅ ዚምባብዌን አዳርሷል። የሞዛምቢክ የመንግሥት ምንጮች 68 ሰዎች መሞታቸውን አስታውቀዋል። ዚምባብዌ ውስጥ ደግሞ 89 ሰዎች መሞታቸውን ባለሥልጣናቱ ገልጸዋል። የሞዛምቢክና የዚምባብዌ ፕሬዚደንቶች የውጭ ሀገሮች ጉብኝታቸውን አቋርጠው ወደየሀገሮቻቸው ተመልሰዋል። በኤርትራ የውጭ ጉዳይ ሚኒስትርና በፕሬዚደንታዊ አማካሪው የተመራ ከፍተኛ የልኡካን ቡድን ሶማሊላንድን በመጎብኘት ላይ እንዳለ ተገልጿል። በውጭ ጉዳይ ሚኒስትሩ ኦስማን ሳልህና በ ፕሬዝደንታዊ አማካሪው የማነ ገብረአብ የተመሩት ልኡካን ከሶማሊላንድ ፕሬዝደንት ሙሴ ቢሂ አብዲ ጋር ተገናኝተው ተወያይተዋል። የሶማሊላንድ የውጭ ጉዳይ ሚኒስትር ያሲን ሃጂ ሞሐመድ ከኤርትራ የውጭ ጉዳይ ሚኒስትር ጋር ሆነው ስለ ጉብኝቱ ለጋዜጠኞች ገለጻ አድርገዋል ኑ እንግዶቹ የመጡት በአፍሪካ ቀንድ ሀገሮች በተለይም በኤርትራና በሶማሊላንድ መካከል ትብብሮችንና ግንኙነቶችን ለማጠናከር ነው ሲሉ ነው የሶማሊላንዱ የውጭ ጉዳይ ሚኒስትር የተናገሩት። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለ በበኩላቸው ሀገራቸው ላለፉት ሀያ ዓመታት ከአፍሪካ ቀንድ ጉዳዮች ተገልላ መቆየቷን ካስታወሱ በኋላ የሚከተለውም ብለዋል ከፕሬዝደንቱ ጋር ስብሰባ ነበረን። ስለ ሀገሪቱ ፖለቲካዊ ማኅበራዊና ኢኮኖሚያዊ ሁኔታ ገለጻ ያደረጉልንን አድምጠናል። በጣም ጠቃሚ ገለጻ ነበር። ይህንኑ ለፕሬዝደንታችን እናስተላልፋለን። ወደፊትም የሶማሊላንድ ጉብኝታችንን እንቀጥላለን ብለዋል የውጭ ጉዳይ ሚኒስትሩ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከፍተኛው የዩናይትድ ስቴትስ የአፍሪካ ጉዳይ ዲፕሎማት ካሜሩንን በጎበኙበት ወቅት የመንግስት ደጋፊ የሆኑ ቡድኖች ቲቦር ናዥ በካሜሩን የውስጥ ጉዳይ እየገቡ ነው በማለት ተቃውሞ እያሰሙ ነው። ናዥ ባለፈው ዓመት በተካሄደው ፕሬዝደንታዊ ምርጫ አሸንፊ ያለሁ የሚሉት የተቃዋሚ መሪ ሞሪስ ካምቶ እንዲፈቱ ባለፈው ሳምንት ካሜሩንን ጠይቀው ነበር። ከአንግሎፎን ተገንጣዮች ጋር ሰላም የማውረድ ተግባር እንዲፋጠንም ጠይቀዋል። የናዥ አባባል የካሜሩን ባለስልጣኖችን ያስቆጣ ቢሆንም የሰብአዊ መብት ችግርን ለመፍታት የሚጋብዝ ተደርጎ መታየት እንዳለበት ተንታኞች መናገራቸውን ዘጋቢያችን ሞኪ ኤድዊን ኪዲንዜጋ ከያውንዲ በላከው ዘገባ አመልክቷል። አዳነች ፍስሀዬ ዘገባውን ታቀርባለች። ወደ ሌላው ዜናችን እናልፋለን። ዘገባውን እንደደረሰ እናሰማለን። ባለፈው ሳምንት አርብ ክራይስት ቸርች ከተማ ሁለት መስጊዶች ውስጥ ከተፈጸመው ግድያ ተከትሎ ካቢኔያቸው የመሳሪያ ባለቤትና መያዝን ጉዳይ የሚመለከቱ ሕግጋቷን መለወጥን በሚመለከት ከውሳኔዎች መድረሷን የኒው ዚላንድ ጠቅላይ ሚኒስትር አስታውቋል። በሚቀጥለው ሳምንት ሰኞ ካቢኔው እንደገና ከመሰብሰቡ አስቀድሜ ይህንን የውሳኔያችንን ዝርዝር በተመለከተ ገለጻ አድርጋለሁ ሲሉ ጠቅላይ ሚኒስትሯ ጃሲንዳ አርደርን ተናግረዋል። ይህ ማለትም አስከፊው የሽብር ድርጊት በተፈጸመ ባስር ቀን ጊዜ ውስጥ የህዝቡን ደህንነት የሚያስጠብቁ የለውጥ እርምጃዎች ይወሰዳል ማለት ነው ሲሉም አክለዋል። ካቢኔያችን ከዚህ ውሳኔ የደረሰው ባንድነት ነው ሲሉም አስታውቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከፍተኛው የዩናይትድ ስቴትስ የአፍሪካ ጉዳይ ዲፕሎማት ካሜሩንን በጎበኙበት ወቅት የመንግስት ደጋፊ የሆኑ ቡድኖች ቲቦር ናዥ በካሜሩን የውስጥ ጉዳይ እየገቡ ነው በማለት ተቃውሟቸውን እያሰሙ ናቸው። ቀደም ሲል ዝርዝሩን ተናግር ያለው የሞኪ ኤድዊን ኪንዴዜጋን ዘገባ አዳነች ፍስሃዬ አሁን ታቀርባለች። የካሜሩን መንግሥት ደጋፊ የማኅበራዊ ልማት ቡድን አባል አንድ መቶ ገደማ ለሚሆኑ ደጋፊዎችና ተመልካቾች ንግግር ሲያደርጉ ነው የሚሰማው። ዩናይትድ ስቴትስና የአውሮፓ ኅብረት በቅርቡ የተናገሩትን በማውገዝ የሀገሪቱ ባለሥልጣኖችን ድምፅ አስተጋብተዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር ቲቦር ናዢ እና የአውሮፓ ኅብረት ተወካይ ፌዴሪካ ሞጋሪኒ ካሜሩን የተቃውሞ መሪ ሞሪስ ካሞቶንና 150 የሚሆኑ ደጋፊዎቻቸውን ከእስር እንድትፈታ በቅርቡ ጥሪ አድርገው ነበር። ካሜሩን የአንግሎፎን ተገንጣዮች ባሉባቸው ምዕራባዊ ክልሎች ያለውን ግጭት ለማቆም የአገሪቱ ባለሥልጣኖች ከባድ ጥረት እንዲያደርጉም ጥሪ አቅርበው ነበር። ዛሬ የተሰማው ተቃውሞ አስተባባሪ ሊሊያን ኮሉ እንጉሉ ናዚ ሰልፈኞች የሚሉትን ሰምተው መልእክታቸውን ወደ ዋሽንግተን እንዲያደርሱ ይፈልጋሉ ብለዋል። የካሜሩን አገር ወዳድ ቡድኖች እዚህ የተሰለፉት የአሜሪካ መንግስት ገለልተኛ አቋም እንዲይዝና በካሜሩን የውስጥ ጉዳይ መግባቱን እንዲያቆም ለመጋበዝ ነው ይላሉ። እንጎሎ አያይዘውም አሜሪካ እንግሊዝኛ ተናጋሪ በሆኑት ሰሜን ምዕራብና ደቡብ ምዕራብ ክልሎች ያለውን ቀውስ በማቆም ተግባር መርዳት ይኖርባታል ብለዋል። ይህን ለማድረግ የምትችለውም አሜሪካ ያሉት የካሜሩን ተወላጆች ካሜሩንን የማናጋት ተግባር እንዲያቆሙ በማገድ ነው ብለዋል። የኮሚኒኬሽንስ ሚኒስትር ሬኒ ኤማኑዌል ሳዲ ካሜሩን በናዢ አባባል ተቆጥታለች ሲሉ ተናግረው ነበር። የካሜሩን የሰብአዊ መብት ተሟጋጅ ኤም ማንጋ ግን የሀገሪቱ ባለሥልጣኖች የናዢን አባባል በነቀፌታ ሳይሆን በአዎንታዊ ሀሳብ ማየት አለባቸው ብለዋል። ካሜሩን ከባድ የፖለቲካና የማህበራዊ ጉዳይ ቀውስ እንዳለባት የሚታወቅ ነው ካሉ በኋላ ማንጋ የቲቦርናዣ አነጋገር ዲሞክራሲ በተግባር ላይ እንዲውል ለሚፈልጉ ብዙ ሰዎች ተስፋ ያሳድራል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃር ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 9 2011 ዓ ም ምሽት ፕሮግራም ነው። የመሰረት ድንጋዩ ከተጣለ ሁለት አመት ያለፈው የአድዋ ፓን አፍሪካን ዩኒቨርሲቲ ስራ እስካሁን አልተጀመረም። የአዲስ አበባ ከተማ አስተዳደር ለዚህ ለዩኒቨርስቲው መገንቢያ የሚሆን አስር ሚሊዮን ብር ሰጥቷል። ሁለተኛ የትግራይ ክልል መንግስት ዛው በአድዋ በበዓሉ ላይ ሁለት መቶ ሀምሳ ሚሊዮን ብር ለግንባታ የሚሆን ስጦታ ሰጥቷል። ለካሳ የሚከፈል ገንዘብም ኮሚቴው በእጁ እንዳልነበረ ነው የተናገሩት ዶክተር አየለ በቀሬ፣ የዩኒቨርሲቲው ምስረታ ኮሚቴ አባል። በምሽቱ የአፍሪካ ነክ ርዕሶች ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ጌዲኦ ዞን ለጌዲኦ ዞን የረሃብ ተጎጂዎች በእርዳታ አቅርቦት ላይ መስተጓጎል የተፈጠረው በጸጥታ ችግር ምክንያት መሆኑን ጠቅላይ ሚኒስትር አብይ አህመድ ከምስራቅና ከምዕራብ ጉጂ ዞኖች ተፈናቅለው ገደብ ከተማ ውስጥ የተጠለሉ ዜጎችን ትናንት ሲጎበኙ ተናግረዋል። ተፈናቅለው በገደብ ወረዳ ገደብ ከተማ የተጠለሉት ዜጎች በመንግሥት ላይ ያላቸውን ቅሬታም ለጠቅላይ ሚኒስትሩ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ ይዟል። እህል የናፈቀ አንጀት ረሃብ ያጨራመተው ሰውነት ጥና ያጎሳቆለው አካል እሳት እንደነካው ላስቲክ ስጋው ሸሽቶ ቆዳና አጥንት ብቻ የቀረው የሰው ልጅ እዚህ በገደው ምድር ሞልቷል። የምላስ የሚቀመስ ነገር ያጡ ነፍሶች ከጥቋቁሮቹ ምድር፣ ጥርት ካለው ሰማይ ስር፣ ከለምለሞ አፈር፣ ከፍራፍሬው አድባር ተርበዋል። ይህ የወይዘሮ ውዴ ባራቁና የአስር ልጆቻቸው አሁናዊ እውነት ነው። ወይዘሮ ውዴ ከምንኖርበት ከምዕራብ ጉጂ ዞን ቀርጫ ወረዳ የተፈናቀሉት ከአንድም ሁለት ሶስቴ ነው። አሁን ደግሞ ለከፋ ራብ ተጋልጠዋል። ልጆቼ ደማቸው መልኩን ቀይሯል። ስጋዬን ቆርጬ እንዳላበላቸው ናቸው አይሆንም ታዲያ ምን ላድርጋቸው ይላሉ እዚህ ከመጣን ወዲህ አስር ልጆች ሞቱ አባቶች ስድስት ሞቱ ሴቶች ሁለት ሞቱ ምንም አንጥተን የምንበላ ነገር የለም ሳንቲም የለንም አፈላ እቺ ላይ ነው የምንተኛ አንድ ሰው ምንም የለኝም ባል ሞቷል ልጆች አሉ አሉ አስር ምን ላድርግ ታዲያ ምን አምጥቼ ልስጣ ምን አምጥቼ ስጋዬን ቆርጬ ሰጣለሁ ምን አምጥቼ ልስጥ የሚሉትን የሚጨብጡትን ያጡ በመጦሪያ እድሜያቸው ግራ የሚጋቡ ወላድ እናት ወይዘሮ ውዴ እንደሚሉት ከዛሬዋ ቀን በፊት ምናልባትም ከስምንትና ዘጠኝ ወራት ቀደም ብሎ አስጨንቋቸው የማያውቅ ጉዳይ አሁን ሆድ ያስብሳቸዋል። ይህል ውሃም ዶ ያ ጥጋብ ውስጥ አገር ነን ሰርተን እንበላለን፣ ነግደን እንበላለን። በጥጋብ ነበር ያለ ነው። እንዲህ የረሃብ አለንጋ እንደሚገርፋቸው ባውቅ ኖሮ ባልወልዳቸው ይመርጣሉ ብሎኛል። የእናት ወደ አዛኝ ነውና ደርሶ ሳግ ትናነቃቸዋል። አድርግ ታዲያ ወደ በወደ በደም የመጡት አሁን ደማቸውን ቀየሩ። አቶ ተስፋዬ ታምሩም ከምስራቅ ጉጂ ዞን ቀርጫ ወርዳ መፈናቀላቸውን ገልጸውልኛል። መጀመሪያ ከተፈናቀሉ በኋላ ተመልሰው ቢሄዱም እንደገና ተፈናቅለው ለችግር መጋለጣቸውን ተናግረዋል። ሰብአዊ ድጋፍ በተመለከተም የደረሰላቸው የለም መንግስትም ከታች እስከከላይ ጆሮ ዳባ ልበስ በስ ብሎናል ብለዋል። የተቸገርነው ነገር ረሀብ፣ የረሀብ ጉዳይ የምንሰራ ሰራ ስርዓትን ተረብን የሞተ ሰው ወደ መቶ ይሆናል የማናድር በትን ቦታ ብታዩት ይሄ ነው። ተደሃይተን ይሄኛ ነው። አንድ ድጋፍ የሚባለው ነገር የለም። መዳኛ የለንም። ህጻናት ከረሃብ በተጨማሪ በተለያዩ ተላላፊ በሽታዎች እየተጎዱ እንደሆነ ተናግሯል። አራስ እናቶችም ጭምር ለጉዳት መዳረጋቸውን ገልጸዋል። ትልቁ ነገር ራብ ነው፣ እኛ ነው ያስቸገረ ጦርነት አንድ ያፈናቅሎናል። እዚህ የምንበላ ነገር አናገኝም። በዚህ አይነት ችግር በከፍተኛ ስቃይ ውስጥ ነው የምንኖረው። ይህ ታሪክ የእነዚህ ሰዎች ብቻ ሳይሆን በገዲኦ ዞን ተፈናቅለው በተለያዩ ጣቢያዎች የተጠለሉ የ178 ሺህ ዜጎችም ጭምር እንጂም ቪኦኤ ገደብ ሮዳ ጎቲቴ ቀበሌ ደርሶ እንዳረጋገጠው በጎቲ ቃለ ህይወት ቤተክርስቲያን ብቻ ከ1200 በላይ ዜጎች ለክፉኛ ራብ ተጋልጠዋል። በምግብ እጥረት የተጎዱ ህጻናት ቁጥራቸው ብዙ ነው። አይናቸውን የማይገልጡ ኢከክ የወረራቸውም፣ እንዲሁም አቅማንሷቸው ከተጋደሙበት የማይነሱም፣ እርዳታ እየተባለ የሚመጣውን እንደ ሌላው መሻማት የማይችሉ እናቶችን ተመልክቷል ቪኦኤ። ለረሃብና ችጋር ከመጋለጣቸውን በላይ ምንም የማያውቁ ህጻናት ከስጋና ደም ውጭ ሆነው እየሞቱ ናቸው ይላሉ ተጎጂዎቹም። ከጉጅ የተፈናቀሉ ከ178 በላይ ዜጎች ለተመሳሳይ ችግር መጋለጣቸውን በገዲዮ ዞን የአደጋ ስጋት ሁለትና ስራ አመራር አስተባባሪ አቶ ቴግስቱ ገዛኝ ተናግሯል። ያሉበት ሁኔታ ምቹ አይደለም። ከቤት ንብረታቸው ወጥቶ ነው ያሉት። መጠለያ ምቹ አይደለም። በዚህ ላይ ደግሞ ህጻናትም እናቶችም ያ ወደ ችግር ሊዳርጉ እንደሚችሉ ምንም ትርትር የለምና፣ አሁን ግን ባለው ሁኔታ የአካባቢው ማህበረሰብም የዞኑ አስተዳደርም ግለሰቦችም ከዛም ሰት ደግሞ የፌደራል መንግስትም አሁን ባለው ሁኔታ ህይወት የማዳን ስራ መስራት እየሰራን ነው ያለ ነው። ዜጎችን ያህል ሲጎዱ አሁን ለከፋ ጉዳት ተዳርጓሉ። ህጻናት ተጎድተዋልና ለምንድነው ዝም የተባለው? ይመስላሉ። አቶ ትዕግስቱ፣ ይመስላል ከዚህ የተመለሱት ዜጎች ቀጥታ እዛ ምግብ እንዲያገኙ መግባባት ላይ ተደርሷል። የነዚህ ዜጎች ምግብ ቀጥታ ወደዛ ሲሄድ ነገር ግን ውስጥ ላሉት ተፈናቃዮች እዚሁ ምግብ እየቀረበ ነው የነበረው። አሁን መጀመሪያ ተዘርዝረው የተያዘው ምዕራብ ጉጂ ወደ አራት መቶ ሺህ በላይ የሚሆን ተፈናቃዮች ናቸው ወደዛ ተመልሶ የሄዱት። እዚህ ውስጥ ደግሞ ቀርቶ የነበረው የውስጥ ተፈናቃይ ወደ መቶ አርባ አምስት ሺ የሚሆን ነው የነበረው። እኛ ጋ የሚመጣ ምግብ የመቶ አርባ አምስቱ ሺህ ነው። እዛ ጋ ግን በስማቸው የሚሄደው ቅድም የጠቀስኩት ቁጥር ምግብ እዛ ይሄዳል። አሁን እነዚህ ሰዎች ምግብ ወደዚህ መሰደድ ሆነ መሰደድ ሲሆን፣ በነዛ ሰዎች ስም ዝርዝር ምግቡ እዛ ይሄዷል። እኛ ጋ መጡ። እኛ ጋ ሲመጡ ምግባቸው እዛ ተከፍቶ እነሱ ወደዚህ ነው ሊመጡ ይቻሉት። በዚህ መሀል ምግብና ተጎጂ ሰው አልተገናኘም። በዚህ መካከል ነው ጉዳቱ ራቡ ልጠናባቸው የቻለው በዚህ ራብ ምክንያት የሞቱ ሕጻናቶች እንዳሉ እዛው ካምፕ ላይ ያገኟቸው ተጎጂዎች ይነግሮኛል። አደጋ ስከሰት ሞት በዚህ ደረጃ ስለይ በጤና ደረጃ ሕክምና እያገኙ የሞቱ ሰዎችን ነው መረጃ ሊገኝ የሚችለው። እኛም ህጋዊ ነው ብለን ልንወስድ የምንችለው ይሄንን ነው። ከዚህ አንፃር ግን ሶስት ሕጻናቶች ማውጣት ሲሆን እኛም በሪፖርታችን አካተል ለምን ሊያተላለፍልበት አስታውሳለሁ። ከዛ ባሻገር ግን እንደዚህ አይነት ኬዞች ሊከሱት ይችላሉ። የህብረተሰቡ ተበታትኖ ነው ያለው። እንደገና በአንድነት ምነው ያለው በዚህ ላይ ደግሞ በቂ ምግብ ካላገኙ ለዚህ ችግር እንደሚዳረጉ ፍሪል ነው። የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ከአጎራባች አካባቢ ተፈናቅለው በገዲኦ ዞን ገረ ወረዳ ተጠልሎ የሚገኙ ዜጎችን ጎብኝቷቸዋል። በዚህ ወቅትም ለተፈናቃዮች የሚያስፈልጋቸውን ድጋፍ እንደሚያደርጉም ተናግሯል። መንግስት ዘላቂ መፍትሄ ለማበጀት እየሰራ ያለውን ስራ አጠናክሮ እንደሚቀጥልም ነው በዚህ ወቅት ያረጋገጡት። ከውሃና ከጤና ጋር ተያይዞ ያሉትን ችግሮች ለመፍታትም የጤና ሚኒስትር፣ የውሃ መስኖና ኤሌክትሪክ ሚኒስትሮች ብዱን አቋቁሞ እየሰራ መሆኑን ገልጸዋል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ መቲኩ ካሳ በበኩላቸው የእርዳታ እህል ለማቅረብ ስራም ተጠናክሮ እንደሚቀጥልም ተናግሯል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ትናንት ገዲኦ ዞን ገደብ ወረዳ ተገኝተው ተፈናቀሉ ዜጎች ያሉበት ሁኔታ ጎብኝቷቸዋል። የገዲኦ ሕዝብ ከምዕራብና ከምስራቅ ጉጂ ዞን መፈናቀል ከጀመሩበት ከስምንት ወራት በፊት አንስቶ ለምን ጠቅላይ ሚኒስትሩ መጥተው አያዩንም ሲሉ ቅሬታ ሲያሰሙ መቆየታቸው የሚታወስ ሲሆን ጠቅላይ ሚኒስትሩ ትናንት በማለዳ ነበር ተፈናቅሎ በገደብ ወረዳ የሚገኙ ከ96 ሺህ በላይ ዜጎችን የጠየቋቸው። ከጠቅላይ ሚኒስትሩ ጋር የተወያዩ የተፈናቀሉ ዜጎች ተወካዮችም የተሰማቸውን ቅሬታ እንዲህ ሲሉ ለጠቅላይ ሚኒስትሩ ተናግረዋል። ከመጠለያ ቦታ አንስቶም እስከ እህል ድጋፍ ያለውን ችግርም ገልጸውላቸዋል። ይላክላቸዋል የተባለው ድጋፍም በበቂ ሁኔታ እንደማይደርሳቸውም ተናግረዋል። የቤት ቁሳቁስ ከዚህ በፊትም የደረሱት አካላት ሰብቶና እርዳታ ተቀብለን ነበር። መጀመሪያ ሰዓት የተቀበል ነው። ደግሞ ስንደው በር ብርድ ልብሱም ኩባያ ተሰጠው። በአንዳንድ እየሸጠ ነው ሰው እስከዛ ላይ ቆየው። አሁን ባለ መሀልና ራቦታ ስነ ልብስ ከጤና በኩል

መንግስት በአስቸጋሪ ሁኔታ ውስጥ መሆናችሁን ተገንዝበዋል ያሉት ጠቅላይ ሚኒስትሩ ከጊዜያዊ ድጋፍ በተጨማሪ ለዘላቂ መፍትሄ እንቅስቃሴ እንደምንደረግ ተናግሯል። ዛሬ ያፈናቀለ ነገ መፈናቀሉ አይቀርም፣ የተራ ጉዳይ ነው ስለማይጠቅም እሱን ትተን ወደ ልማት እንድንሄድ ዘላቂ መፍትሄ የመጣበትን መንገድ ከሁለቱም ህዝቦች፣ አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ጋር ምክክር እናደርጋለን። ከኦሮሚያና ከደቡብ ክልል አመራሮች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል። ዜጎች ለችግር እንዲጋለጡ ያደረጉም የገደሉና ያፈናቀሉም በህግ እንዲጠየቁ ይደረጋል ነው ያሉትም። የሚጠየቁበት ምክንያት እዛ ያለ የሆነ ፖሊስ ዛሬ ጌዶ ገሎ ከሆነ አሁን ጌዶ ሲወጣ ጉጂ መግደሉ አይቀርም። እናንተ ስለወጣችሁ አያቆምም። ያገኘውን ሰው አንተ ደግሞ እንትን ነህ፣ አንተ ደግሞ እንትን ነህ እያለ ጥፋት ይቀጥላል። ያ ጥፋት እንዳይኖር ህግ ለሁሉም እኩል እንዲሰራ ይደረጋል የተፈናቀሉ ዜጎችን ቁጥርና ሰብአዊ ድጋፍ በተመለከተ የተሳሳተና ሀሰት መረጃ ይቀርብብናል ብለው ላቀረቡት ክስም ጠቅላይ ሚኒስትሩ ይህንን ብሏል ቅድም በዜና ተነገረ ያለችው እህቴ ትክክል ነበረ የተፈናቀላችሁት ስም መቶ ሺህ ገደማ ነው ባለፈው ስድስት ወር ሰባት የተፈናቀለው ከዚህ ውስጥ ከዘጠና ፐርሰንት በላይ ተመልሷል ወደ ቦታ እዚህ የቀራችሁት በሀያ ሺህ አትሞሉም ነበር ያኔ በድርቅ በውሃ ችግር እና አልፎ አልፎም ጸጥታ ያለባቸው ጥቂት ወረዳዎች እዚህ እንዲቆዩ የተቀረው ግን እዛ ሄዶ እዛ እንዲታገዝ ነው አቅጣጫው። ታስታውሱ ከሆነ እዛ ከሄዳችሁ በኋላ በመሀል የጸጥታ ችግር አጋጥሞ በጉጂ እና በወለጋ የነበረው ሁኔታ ለእርዳታ የመጡ እህሎች እዛ ላለው ሕዝብ መድረስ አልቻሉ። መንግስት ማገዝ በሚገባው ልክ አላገዘም። እንደገናም እህቴ እናነሳችሁ ፀጥታም ችግር አጋጥሟችሁ የተወሰነ ቁጥር ያለው ወደዚህ መጥቷል። አሁን ቁጥሩ አምስት ሺ ነው አስር ሺ ነው ሀያ ሺ ነው እሱ ምን ያደርጋል? አንድ ሰውም ቢሆን ካላግባብ መጎዳት የለበት ቁጥሩ ስለበዛ ስለነሰ ሳይሆን ዋናው ነገር ለምንድን ነው ኢትዮጵያ በኢትዮጵያ ጨክኖ የሚያፈናቅለው? ተፈናቅለው በገደብ ወረዳ የሚገኙ ዜጎች ጠቅላይ ሚኒስትር መጥቶ ስለጎበኟቸው ደስታቸውን በምስጋና ገልጸውላቸዋል። ከፍተኛ ረሃብ የገባው ጎትቲ ቀበሌ በሚገኙ ጣቢያዎች ቢሆንም ገደብ ወረዳ ያሉትን እንጂ እስካሁን እዚህ ጎትቲ ቀበሌ ደርሶ በክፉኛ እየተጎዱ ያሉ ዜጎችን የጎበኘ ከፍተኛ የመንግስት ባለስልጣን የለም። የአሜሪካ ድምጽ ራዲዮም ዮናታን ዘብዲዎስ ከገዲኦ ዞን ኮቲትም ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከሶስት ሰዓት ከ25 ደቂቃ ነው። አዲስ አበባ ላይ ህብረተሰቡ ከሐሰት ዜናና ከጥላቻ ንግግሮች እንዲቆጠብ ሲል የጠቅላይ ሚኒስትር ጽህፈት ቤት ማምሻውን አሳስበዋል። ጽህፈት ቤቱ በፌስቡክ ገጹ ላይ በዚህ የለውጥ ወቅት ግጭት በመቀስቀስና ብጥብጥ በማንገስ የህዝብ መፈናቀልና ስቃይን ለማባባስ ከፍተኛ ጥረት በመደረግ ላይ ነው ሲል አስፍሯል። ሁኔታው የታቀደና የተደራጀ ዘመቻ ነው ብሏል። የጠቅላይ ሚኒስትሩ ጽህፈት ቤት በዚህ የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ላይ ተጨማሪ መረጃ ይዞ እስክንድር ፍሬው መስመር ላይ ይገኛል። እስክንድር እንደምናመሸ እንደምን አመሸህ ሰለሞን። እግዚአብሔር ይመስገን። እስቲ ምን ማለት ነው ይሄ መግለጫ? ሌሎች ዘርዘር ያሉ ጉዳዮች ሰፍረውበት እንደሆነ እስቲ አካፍለን። እንግዲህ ሰለሞን፣ የጠቅላይ ሚኒስትር ጽሕፈት ቤት በፌስቡክ ገብሶ ያሰፈረው መረጃ አንዳንድ ኃላፊነት የጎደላቸው ግለሰቦች በተለይም በማህበራዊ ሚዲያዎች የግለሰቦችንና የድርጅቶችን የሐሰት ስም በመጠቀምና በምስልም በማጀብ የሐሰት ዜናዎችን እና የጥላቻ ንግግሮችን በስፋት በማሰራጨት ስሜት በመኮርኮር ላይ ይገኛሉ ነው የሚለው። እንግዲህ የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫ በተለይ በማህበራዊ ሚዲያ ላይ ያተኮረ ነው ማለት ነው። ይህንን የታቀደና የተደራጀ ዘመቻ ዓላማ ያልተረዱ ወገኖች ተነካብኝ ያሉትን ወገን ሳያጣሩ በሚሰጡት አጸፋዊ ምላሽ ወደ ግጭት ሲያመሩና ሲናኮሱ ይስተዋላል በማለትም ይቀጥላል። ይህምን የሚሰሩና የሚቀሰቅሱት ደግሞ በሞቀ ቤታቸው ሆነው ሌላ ብጥብጥ ይጠነስሳሉ ሲልም ያክላል። ሰለሞን መግለጫው በግጭትና ብጥብጥ ጠብ በመፍጠር የአመራሮችንና የድርጅቶችን ስም በመጠቀም ብሔር ጾታና ቦታ በመቀየር ድግስ የሚደግሱ የተበራከቱ በመሆኑ ማጣራት፣ መመርመርና ማስተዋል የወቅቱ የሰላም ቁልፍ ነው ሲልም ነው እንግዲህ የሚያጠቃልለው እና ሆን ብለው በተደራጀ መንገድ በማህበራዊ ሚዲያዎች ብጥብጥና ጥላቻ እንደማንገስ የሚሰሩ ባላቸው ግለሰቦች ላይ ያተኮረ ነው። ሰለሞን እስክንድር፣ የጠቅላይ ሚኒስትር ጽሕፈት ቤት እንደዚህ አይነት መግለጫ ሲያወጣ መቼም ከምንም ተነስቶ አያወጣም። አንዳንድ የተጨበጡ ነገሮች ሊኖሩ ይችላሉ። ሁኔታው የታቀደ የታቀደና የተደራጀ ዘመቻ ነው ሲል የጠቅላይ ሚኒስትር ጽሕፈት ቤት መግለጫ እነ እገሌ ሲል የጠቆማቸው ወይም አዝማሚያ ያሳየባቸው ሁኔታዎች የሉም ወይም ምናልባት አንተ በቅርብም ስላለህ ከጠቅላይ ሚኒስትሩ ጽህፈት ቤት ሰዎችም ጋር ተገናኝተህ ተነጋግረህ ከሆነ የጠቆሙት አካል የጠሩት ቡድን ወይም የተደራጁ ሰዎች አሉ? እንግዲህ ይህንን መግለጫ በተመለከተ ከጠቅላይ ሚኒስትር ጽፈት ቤት ውስጥ ሰዎች ጋር ይሄ መግለጫ ከወጣ በኋላ አልተገናኘውም። ነገር ግን እስካሁን የነበረውን ሁኔታ ስንመለከት ሰለሞን፣ ይህ አዲስ ስጋት አይደለም። በኢትዮጵያ መንግስት በኩል ከዚህ ቀደምም በማህበራዊ ሚዲያ በተለይም በፌስቡክ የሐሰት መረጃዎች እንደሚሰራጩ ሆን ብለው የተሳሳተ የፌስቡክ አካውንት በመጠቀም ወይም በተሳሳተ ስም የፌስቡክ ገጾች በመክፈት ይህንን ተግባር የሚፈጽሙ እንዳሉ ጠቅላይ ሚኒስትር አብይ አህመድ ራሳቸው የተናገሩበት አጋጣሚ ነበረ። ከለውጡ ፈተናዎች እንዳንዱም ሲታይ ቆይተዋል። ሰለሞን ትናንት እንግዲህ ለምሳሌ የኢትዮጵያ መንግስት አሁን በሀገሪቱ ውስጥ ሊያሻሽላቸው ከሚያቅዳቸው ሊያወጣቸው ከሚያቅዳቸው አዋጆች አንዱም ይሄንን ጉዳይ ለመቆጣጠር የሚያስችል ነው። አሁን በሳምንቱ መጨረሻ ላይ ለምሳሌ የመገናኛ ብዙሃን እና የመረጃ ነጻነት አዋጅን፣ እንደዚሁም የብሮድካስት አገልግሎት አዋጅን ጨምሮ ከዚህ ጋር የተገናኙ አዋጆችን ለማሻሻል የተለዩ እስካሁን የነበሩ ተዋጊዎች ያሉባቸውን ችግሮች የለየ ስብሰባ ወይም አውደ ጥናት ተካሂዶ ነበር እና እዛ ላይ ከተነሱት ጉዳዮች አንዱም በጠቅላይ አቃቤ ከተገለጹትም እንደዚሁ ከዚህ ከማህበራዊ ሚዲያ ጋር የተገናኙ ሁኔታዎችን እንግዲህ ማስተካከል በሚቻልበት ሁኔታ ላይ ያተኮር አዋጅም እንደሚወጣ የሚገልጽ ነበር እና ይህ ችግር ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ ጀምሮ ሲገልጹት የነበረ ነገር ግን አሁንም ተጠናክሮ እየቀጠለ እና መፍትሄ ያልተገኘለት ከመሆኑ ውጭ ከዚህ በፊትም በዚህ መንገድ ሆን ብለው በዚህ መንገድ ላይ መረጃዎች የሚያሰራጩ ሰዎች መኖራቸውን ጠቅላይ ሚኒስትሩ እራሳቸው በአንድ በታቸው የተናገሩት ነው ማለት ይቻላል። ሰለሞን እና ምን እርምጃ ሊወስድ አስበዋል? የኢትዮጵያ መንግስት በዚህ በኩል በተለይ ማህበራዊ ሚዲያ ላይ ያተኮረ ከሆነ በእርግጥ ማህበራዊ ሚዲያ ላይ ብቻ አይደለም ያተኮረው የታቀደ እና የተደራጀ ዘመቻ ሲል የሚያውቀው ነገር አለ የጠቅላይ ሚኒስትሩ ጽህፈት ቤት ማለት ነው መንግስት ነው መቼም ሐሜት አያወራም እና በማህበራዊ ሚዲያ እንደ መሳሪያ መጠቀማቸውን ነው የሚናገረውና ያቀዱት ነገር አለ እርምጃ ለመውሰድ የሰማኸው እንግዲህ ይሄንን በቀጥታ የሰማነው ነገር ባይኖርም ሰለሞን፣ በሁለት መንገድ ማየት ይቻላል። አንደኛ ጠቅላይ ሚኒስትር ጽሕፈት ቤት በዚህ መግለጫ በተለይ ለህብረተሰቡ ነው ጥሪ ያስተላለፈው መጨረሻ ላይ ማጣራት፣ መመርመር፣ ማስተዋል የወቅቱ የሰላም ቁልፍ ነው ሲል ከእነዚህ አይነት መረጃዎች ሆን ተብለው እየተሰራጩ ካሉ መረጃዎች እንዲቆጠብ እንዲጠነቀቅ ለህብረተሰቡ መልእክት እያስተላለፈ ነው። በሌላ በኩል ደግሞ እንግዲህ በመንግስት በኩል እየተካሄዱ ካሉ ጥረቶች አንዱ ቀደም ሲል የጠቀስኩት አሁን ማህበራዊ ሚዲያን እየተመለከተ ጭምር የተለያዩ ህጎችን ለማውጣት በጠቅላይ አቃቤ ህግ በኩል እየተደረጉ ያሉ ጥረቶች አሉ። አሁን በሳምንቱ መጨረሻ ላይ በኢሊሊ ሆቴል በተካሄደው ስብሰባ ላይ የተገለጸውም ይሄው ነበረ። የመረጃ ብዙሃንና የመገናኛ ብዙሃንና የመረጃ ነጻነት አዋጅ፣ የብሮድካስት አገልግሎት አዋጅ እና ሌሎችም ከዚህ ጋር የተገናኙ አዋጆችን፣ እስካሁን ሮሮት ይሰማባቸው የነበሩ አዋጆችን ለማሻሻል የተቋቋመው ቡድን ከገለጻቸው ነገሮች አንዱ የማህበራዊ ጉዳይን የተመለከተው ሁኔታም ትኩረት እንደተሰጠው ከዛ ጋር በተያያዙ የሚወጡ ህጎችም እንደሚኖሩ የጠቆመ ነበር እና መንግስት ሁለቱን ሚዛን ጠብቆ ለመሄድ እየጣረ ይመስላል። በአንድ በኩል ህብረተሰብ ህብረተሰቡ በእንደዚህ አይነት መልእክቶች ተዘናግቶ ወደ ግጭት እንዳይገባ ማሳሰብ፣ በሌላ በኩል ደግሞ በህግ መከላከል የሚቻልበትን ሁኔታ ለማመቻቸት እንደዚሁ የህግ የማርቀቅና የማውጣት ሁኔታዎችን እየገፋበት ይመስላል። እንግዲህ በሁለት መንገድ ይመስለኛል እየተንቀሳቀሰ ያለው እስክንድር እንግዲህ ከሰሞኑም ዘርዘር ያሉ ዘገባዎችን በዚህ ዙሪያ የሚመለከታቸውን አካላት ባለስልጣናትም፣ ቅርበት ያላቸውን አነጋግረህ ይበልጥ የተብራሩና የተጨበጡ ዘገባዎችን ታደርሰናለህ ብለን እንጠብቃለን። በተለይ ደግሞ ይሄ ሀሰተኛ ዜና ስርጭት በተለይ ዋና ከተማይቱ ውስጥ ግጭቶች፣ ብጥብጦች በአንዳንድ አካባቢዎች እንዳሉ በማህበራዊ መገናኛ ላይ የሰፈሩ አንዳንድ ዘገባዎችን በሌሎችም አካባቢዎች በሀገሪቱ ውስጥ ያሉ ሁኔታዎች ምን እንደሚመስሉ የሚያሳዩ ተጨማሪ ዘገባዎችን እንጠብቃለን። እስክንድር፣ ለጊዜህ በጣም አመሰግናለሁኝ። ለዛሬ አመሰግናለሁ ሰለሞን። ደህናምሽ ክቡራትና ክቡራን አድማጮች። ሁሉን አቀፍ ለሆነ ሚዛናዊ ለሆነ ለተፈተሸ እውነተኛነትና ትክክለኛነቱ ለተረጋገጠ ዘገባ ጨዋ አቀራረብና ቋንቋን ለተላበሰ የዜና ዘገባና መረጃ ከአሜሪካ ድምፅ ጋር ይሁኑ። እስካሁን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ወደ መጽሔት ዘገባዎች እናልፋለን። ሻሸመኔ ከተማ ውስጥ ነሐሴ 6 2010 ዓ.ም አሰቃቂ የግድያ ወንጀል ፈጽመዋል፣ ሟችን ኢሰብአዊ በሆነ መንገድ ዘቅዝቀው ሰቅለዋል ባላቸው ሁለት ተከሳሾች ላይ የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ባለፈው አርብ መጋቢት ስድስት ቀን በዋለው ችሎት የዕድሜ ልክ እስራት ፈርዷል። ደንበኞቹ ወንጀሉን አልፈጸሙም ያሉት የተከሳሹ የተከሳሾቹ ጠበቃ ይግባኝ እንደሚሉ አስታውቀዋል። ሙክታር ጀማል ተጨማሪ አለሁ የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በነገመደው ሹሚ የተከሰሱ ሁለት ሰዎች ላይ ባለፈው አርብ የዕድሜ ይፍታህ ውሳኔ ፈርዷል። ሰዎቹ በነሐሴ 6 2010 በሻሸመኔ ከተማ ለአቶ ጀዋር መሐመድ በተዘጋጀው የአቀባበል ሥነ ሥርዓት ላይ አደጋ ለማድረስ ፈንጂ ይዟል በሚል ለጊዜው ስሙ ያልታወቀ ግለሰብ በከፍተኛ ጭካኔ በግፍ የገደሉና ዘቅዝቀው በመስቀል የተከሰሱ ናቸው። በግፍ ነፍስ በማጥፋት ወንጀል የቀረበውን ክስ ግራ ቀኝ ካከራከረ በኋላ ፍርድ ቤቱ ውሳኔ መስጠቱን የሻሸመኔ ከተማ አቃቢ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ ጀልዶ በዳሶ እንደገለጹት በምርመራው ወቅት በቁጥጥር ስር ከዋሉት ተጠርጣሪዎች አብዛኞቹ በክስ መረጃ አለመገኘትና በቂ መከላከያ በማቅረባቸው ነፃ ሲወጡ ሁለት ተከሳሾች ላይ ብይን መሰጠቱን ገልጸዋል። ከሶስት በሂደት አራቱ ነጻ ወጥቷል። በፍርድ ቤት በመከላከያ ማስረጃ ማለት ነው። ሁለቱ ተከሳሾች ገመዲ ሱሚ እና ጀዋር ሆሴን የሚባሉት በምዕራብ ዞን ከተኛ ፍርድ ቤት እድሜ ልክ እስራት ተፈርዶባቸዋል። ተከሳሾቹ ወንጀሉን ክደው መከራከራቸውን ጠቁመው ውሳኔው በቂ ማስረጃ ሳይታይ የፖለቲካ መፍትሄ ለማድረግ እየተወሰነ ነው ይላሉ የተከሳሾች ጠበቃ አቶ ማሾ ሰዲቆ አቶ ማሾ ለደንበኞቻቸው ይግባኝ መጠየቃቸውንም ተናግረዋል። መከላከያችን እነዚህ ተከሳሾች ይህን ድርጊት አልፈጸሙም። በምን መከላከያቸውን እንዲያቀርቡ ለየነሶ ከብ እንዲያቀርቡ አድርገን አንደኛው ተከሳሽ በወቅቱ ይሄ ድርጊት በሚፈጸምበት ጊዜ ከአዳማ ወደ ሻሸመኔ እየመጣ የነበረና ስምንት ተኩልና ዘጠኝ ሰዓት አካባቢ እዚህ የደረሰ ከድርጊት በኋላ እዚህ የደረሰ ስለመሆኑን አደብፈን ነው የተከላከልነው። ቪዲዮ ማስረጃም አቅርበን ነበረ። ስቅላቱን የሚያሳይ ቪዲዮ አሳይተን ነበረ። እነዛ ሰዎች አይደሉም ስቅላቱን የሚሰብሉ ሰዎች፣ ሌሎች ሰዎች እንደነበሩ ያንን ምስል የሚያሳይ አቅርበን ነበረ። በዚህ ነው የተከላከልነው። ፎቶግራፍ ነበረ። ፎቶግራፍ ደግሞ አይመሳሰልም። አንደኛ ተከሳሽን የሚለን ተጠርጣሪ ሌላ ተጠርጣሪ ማለት ነው። የሴት ጥርሱ ሰፋራ ነው በትክክል ያሳያለ። የሻሸመኔ የከተማ አቃቢ ሕግ በበኩሉ የተሰራው ወንጀል ከፍተኛ ጭካኔ እና ከማህበረሰቡ ባህል እና ሰብአዊነት ያፈነገጠ መሆኑን ገልጾ ለውሳኔው በቂ የሰውም የሰነድን ማስረጃ ማቅረቡን የሻሸመኔ ከተማ አቃቢ ሕግ ጽፈት ቤት ኃላፊው አቶ ጀልዶ በጣሶ ለአሜሪካ ድምፅ አስረድተዋል። በወቅቱ በቦታው የነበረው ፖሊስ ነው ማስረጃ ሆኖ የቀረበው። ከዛም በዘለለ ቤቱ ሲፈተሽ የለበሰው ሸሚዝ በፎቶ ላይ የሚታየው በቪዲዮ ላይ የሚታየው በደንብ የተጨማለቀ መሆኑን በፍተሻ ፖሊስ አግኝቶ በኤግዚቢትነት አያይዟል። እነሱ ቆሞ ወንጀል ቢፈጸም ራሱ ወንጀለኛ ለማስመለስ ከማድረግ ላይ የፍትህ ስርዓትን ለማገዝ የሚያደርጉት ብዙ ነገርም አይታይም። ስለዚህ እኛ እንደ ፖሊስ እና እንደ አቃቤ ህግ ባየነው የምርመራ ውጤት ራሱ ልጆቹ ወንጀሉን መፈጸሙ የተረጋገጠ ነው ብለን ነው የምናስበው ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ አመሰግናለሁ ሙክታር ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን ሊቢያ ውስጥ የሚገኙ ኢትዮጵያውያን ስደተኞች በሀገሪቱ የጸጥታ ሁኔታ አስቸጋሪነት ምክንያት ሕይወታቸው ለአደጋ መጋለጡን እየተናገሩ ናቸው። በሊቢያ ዋና ከተማ አቡ ሳሊም በሚባል የስደተኞች መጠለያ ውስጥ ያሉ ኢትዮጵያውያን ስደተኞች በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የሌላ ሀገር ስደተኞችን ወደ ጎረቤት ሀገሮች ሲያስተላልፍ ኢትዮጵያውያኑን ግን ሊረዳ ፈቃደኛ አልሆነም ሲሉ ወቅሰዋል። ዩኤንኤችሲአር ለስደተኞቹ አቤቱታ መላሽ ሰጥቷል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አጠናቅሯል። በተለያዩ ጊዜያት ከሜዲትራኒያን ባህር እንዲሁም ከሊቢያ ግዛቶች በሊቢያ ፖሊስ ተይዘው ትሪፖሊ አቡሳሊም በሚባል የስደተኞች ማጎሪያ ውስጥ ያሉ ኢትዮጵያውያን በከተማዋ የጸጥታ ችግር በመባባሱ አደጋ ውስጥ መሆናቸውን ተናገሩ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቅርንጫፍ መስሪያ ቤት ዩኤንኤችሲአር ለደህንነታቸው ሲል ሌሎች ስደተኞችን ወደ ጎረቤት ሀገር ኒጀር እያስተላለፈ መሆኑን ገልጸው በመጠለያው ያሉ ትውልድ ኢትዮጵያውያን ስደተኞችን ግን እየረዳ እንዳልሆነ ገልጸዋል። ኑረድን ሀሰን የካምፑ ነዋሪ ነው። አመ ወሪ ጆሌ ነመ ወሊን ጅሩ ኢሳን አመ ትዩ ሀለ ሰኒ ረኮ ኢሳኒ ሁበተኔ አመ ኩኖ ኢሳን ሀለ ጋሪ ባሳ አሁን አብረናቸው እየኖርን ያለን ልጆች ችግራቸውን ተጠይቀው እነርሱም በጥሩ ሁኔታ እየረዷቸው ነው። ከዚህ ቦታ እያወጧቸው ነው። እኛን ግን ጉዳያችሁ ገና አልታወቀም ብለው ይኸው ቁጭ ብለን እየጠበቅን ነን። በአቡሳሊም ያሉት ኢትዮጵያውያን ስደተኞች ሴቶችና ሕፃናትን ጨምረው ከ26 በላይ መሆናቸውን ተናግረው ለኑሮ መጠለያ ካምፑ አስቸጋሪ መሆኑን የገለጹት ሐሰን ኢብራሂም የተባለ የካምፑ ነዋሪ በምግብ እጦትም እየተቸገሩ መሆናቸውን ይናገራል። ኛ ተንቀምኑ ሲንጂ በቃማ በቃምጅሩ ኮናት ጃ ጃ የምንበላው ምንም የለንም። አሁን እዚህ ወደ ሰባት ወር ቆይተናል። ምንም ሰጥተውን አያውቁም። ሀገር ቤት ያሉ ዘመዶችን ብር አስልኬ እዚህ ሐዋላ የሚቀበሉ ሰዎች አሉ። እነሱ የገንዘቡን ግማሽ ወስደው ግማሽ ያመጡልናል። በእሷ ነው የምኖረው። አቡሳሌም ኢትዮጵያኑ ያሉበት ካምፕ በዩኤንኤችሲአር የሚተዳደር ቢሆንም በከተማዋ በትሪፖሊ በየጊዜው ግጭትና ጦርነት ስለሚቀሰቀስ ኑሮው አስፈሪ መሆኑን ይናገራሉ ስደተኞቹ። ሳዕዳ አብድራህማን ሁለት ልጆቿን አገር ቤት ትታ ከባሏ ጋር እንደተሰደደች ትናገራለች። የሚመለከተው አካል ቢደርስልን ስትል ትማጸናለች። እኛ አቅማተን እየተቸገርን ነው። ምንም የምንበላው ምግብ ስለሌለን ስለሌለን ማለት ነው። እኛ የምንፈልገው ከዚህ መውጣት ነው። በመጀመሪያ መዘገቡን ከዚያ የኢትዮጵያ ዜጎችን ስማቸውን የሚጠራ ማንም የለም ከኋላችን የተመዘገቡትን እያዛወሩ እኛን ግን አሁንም እዚሁ ትተውናል። መፍትሄ አላገኘንም። ስለዚህም ጠዋትም ማታም እያለቀስንን በሊቢያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮው ትርድ ኢትዮጵያውያንን ጨምሮ ሌላ ድጋፍ የሚፈልጉ የማንኛውም አገር ስደተኞችን እንደምረዳ ገልጸው በሊቢያ በመጠለያ ካምፕና በእስር ቤት ያሉት ስደተኞች የተለያዩ አማራጭ መፍትሄ እንዳላቸው ገልጸዋል። መፍትሄውም ስደተኞችን ወደ ጎረቤት ሀገር ማዘዋወር፣ ወደ ሶስተኛ አገር በቋሚነት ማስፈር እንዲሁም ወደ መጡበት አገር መመለስ መሆኑን አስረድቷል። በካምፖ ያሉ ስደተኛም የግል ችግራቸው ታይቶ ተገቢ መፍትሄ ይሰጣቸዋል ሲል ዩኤንኤችሲአር ሊቢያ ቅርንጫፍ አብራርተዋል። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ። አመሰግናለሁ ገልሞ ለዘገባው። ክቡራትና ክቡራን አድማጮች ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችን በቀላሉ ማግኘት ትችላላችሁ። ከጉግል ፕሌይ ወይም ከአፕ ስቶር ሆርን ኦፍ አፍሪካ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ማውረድ ትችላላችሁ። የቪኦኤን አፕ የአማርኛ የአፋን ኦሮሞና የትግርኛ ስርጭቶች ይገኙበታል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሽያኑ ካርል ስተርሊንግ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድናችሁ ያለ ነው ሰሎሞን አባትና ቆንጅት አየንን። አሁን በቀጥታ ወደ ስፖርት ክፍለ ጊዜ ሆናል የምናልፈው እንደምናመሽታችሁልናል የተከበራችሁ አድማጮቻችን፣ በሩጫው ስፖርት ዜና ሞስነት ገረመውና ብርሃን ወንድሙ በሊዝበን ግማሽ ማራቶን፣ ገነት ጋሼ ደግሞ በኖርዌይ ድል ተቀዳጅተዋል። በእግር ኳስ መቀሌ ሰባ እንደርታ የኢትዮጵያን ፕሪሚየር ሊግ እየመራ ነው። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የሊዝበን ፖርቱጋሉን ግማሽ ማራቶን ዜና ላያስቀድም፣ በወንዶቹ ተከታትለው በመግባት ያሸነፉት የኢትዮጵያ አትሌቶች ናቸው። ሞሰነት ገረመው በ59 ደቂቃ ከ37፣ ብርሃን ወንድሙ በ59 ደቂቃ ከ42 ሴኮንድ ገብተዋል። ኬንያና ኤርትራ የሦስተኛና አራተኛነቱን ስፍራ ወስደዋል። በነፋሻው የሊዝበን ጎዳና እስከ 15ኛው ኪሎ ሜትር ድረስ አስራ አራት ተፎካካሪዎች ሲታገሉ ቆይተዋል። አስራ ስምንተኛው ኪሎ ሜትር ላይ ነው ሙስነት ተፈትልኮ ከወጣ በኋላ በዚያው ሮጦ ያሸነፈው። በመጪው ወር ለንደን ለሚደረገው ኢንተርናሽናል ማራቶን ውድድር ያዘጋጀኛል ብሏል ሞስነት ሊዝበን ላይ ካሸነፉ በኋላ ሲናገር። በሴቶቹ ኬንያዊቷ ቪቪያን ቼሬት ናት ባለድሏ። ዘይነባ ይመር ከኢትዮጵያ ሁለተኛ ሆናለች። ቼሬት በማራቶን በዓለም ደረጃዋ ሦስተኛ ሲሆን በ2016 20 16 ኦሊምፒክ የ5000 ሻምፒዮን ናት። ትላንት በሊዝበን ማራቶን ከአስረኛው ኪሎ ሜትር በኋላ ብቻዋን ሮጣ ነው ያሸነፈችው። ጊዜዋም አንድ ሰዓት 6 ደቂቃ ከ34 ሴኮንድ ተመዝግቧል። የ35 ዓመቷ ቪቪያን ቼሪየት የራሷን ፈጣን ጊዜ ከአንድ ደቂቃ በላይ አሻሽላለች። ትላንት ዲኒያ ፖላንድም የግማሽ ማራቶን ሩጫ ውድድር ተካሂዶ ነበር። የሴቶቹን ኢትዮጵያዊቷ ገነት ጋሼ የወንዶቹን የኖርዌዩ ሶንድሬ ኖርድስታድ ሞየን አሸንፈዋል። ቀደም ሲል እንዳልኩት በፖላንዱ ግማሽ ማራቶን የወንዶቹን ያሸነፈው የኖርዌዩ ሶንድሬ ኖርድስታድ ሞየን ሆኗል። በአንድ ሰዓት አንድ ደቂቃ ከ18 ሴኮንድ ነው ያጠናቀቀው። ቅርብ ተከታዩን የፖላንዱን ክሪስቲያን ዛሉስኪን በአንድ ደቂቃ ግድም ቀድሞታል። ሹመት አካል ነው። ከኢትዮጵያ ሶስተኛ በሌላ አትሌቲክስ ነክ ዜና ከ11 ቀናት በኋላ ዴንማርክ በሚካሄደው የዓለም አገር አቋራጭ ሻምፒዮና ላይ የኢትዮጵያ አትሌቶች ተቃውሞ ሊያሰሙ ነው ተብሏል። ተቃውሞ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር የ5000 ሜትር ውድድሮችን አስመልክቶ የደረሰበትን ውሳኔ የሚመለከት ነው። ተባባሪ አዘጋጅ ግርማቸው ከበደ ከአዲስ አበባ ተከታዩ ልኳል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ምክር ቤት ባለፈው ሳምንት በካታር ዶሃ ባደረገው ስብሰባ እንደ አውሮፓውያኑ አቆጣጠር ከ2020 ዓ ም ጀምሮ 5000 ሜትር ውድድርን ከዳይመንድ ሊግ ውድድሮች ውጪ ማድረጉን አስታውቋል። ውሳኔው በተለይ በኢትዮጵያና ኬንያ ከፍተኛ ተቃውሞ ያስነሳ ሲሆን የኢትዮጵያ አትሌቲክስ ፌዴሬሽንም ለማህበሩ ፕሬዝዳንት ሴባስቲያን ኮ በጻፈው ጠንካራ የተቃውሞ ደብዳቤ ውሳኔው የኢትዮጵያውያን ባህልና ማንነት በሆነው የረጅም ርቀት ሩጫ ላይ የተቃጣ ጥቃት ስለሆነ እንዲቀለበስ ጠይቋል። ይህን በማስመልከት ቪኦኤ ያለፈው ዓመት የአምስት ሺህ ሜትር የዳይመንድ ሊግ አሸናፊውን ሰለሞን ባረጋን አነጋግሯል። ሰለሞን የውሳኔውን ጉዳት በማስረዳት ይጀምራል። የእኔ ብቻ ጥያቄ አይደለም፣ እንግዲህ ያው የመላው አፍሪካን ጥያቄ ነው። በተለይ ለኢትዮጵያ እና ለኬንያ መጥፎ ዜና ነው የተሰማ። ያው አሁን እንትን እየጎዱን ነው። በተለይ አሁን የሚመጣ አትሌት ደግሞ በጣም አስቸጋሪ ነው። ለምን ከታች ጀምሮ ነው ሰው እየመጣ የነበረው ተተኪም እንዳይኖር ያደርጋል። ማራቶን የሚሮጠው አትሌት እኮ ከታች ጀምሮ ነበረ እያደገ እያደገ እየመጣ የነበረው። በአጠቃላይ ያው ሩጫው ያጠፉት ነው። ማራቶንም ሊቆም ነው። በዚህ አይነት ከቀጠሉ ከሁለት ዓመት ወይ ከሶስት ዓመት በኋላ ማራቶኖችም ይጠፋሉ። እምነት ነው ያለ። የ5000 ሜትር የሐያ ዓመት በታች ክብረ ወሰን ባለቤቱ ሰለሞን አትሌቶቹ ከቀናት በኋላ በዴንማርክ በሚካሄደው የዓለም አገር አቋራጭ ሻምፒዮናም ተቃውሞ እንደሚያቀርቡ ነው የተናገረው። ግርማቸውን መስመር ላይ አቆያለሁ። በእግር ኳሱ ስፖርት ዜና የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ሲጀምር መቀሌ ሰባ እንደርታ በአሸናፊነቱ ቀጥሏል። ሁለተኛና ሦስተኛ ደረጃ ላይ የነበሩት ሲዳማ ቡናና ቅዱስ ጊዮርጊስ ተሸንፈዋል ይላል ግርማቸው። መቀጠል ትችላለህ። በፕሪምየር ሊጉ በመጀመሪያና ሁለተኛው ዙር ያልተቀየረው ነገር የመቀለ ሰባ እንደርታ በአሸናፊነት መቀጠል ነው። መቀለ በያሬድ ብርሃኑና ኦሴይማውሊ ሁለት ሁለት ጎሎች ደደቢትን አራት ለአንድ አሸንፏል። ድሉ ለአሰልጣኝ ገብረ መድን ኃይሌ ቡድን አስረኛ ተከታታይ ድል ነው። አሰልጣኝ ገብረ መድን ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሃን በሰጠው አስተያየት አስረኛ ተከታታይ ድሉን የማይታመን በኢትዮጵያ እግር ኳስም ከባዱ ነገር ነው ብሎታል። የአስራ ስድስተኛው ሳምንት ጨዋታዎች ለመቀለ ድርብ ደስታን ይዘው መጥተዋል፣ ምክንያቱም በደረጃ ሰንጠረዡ ይከተሉት የነበሩት ቡድኖች ሽንፈት አጋጥሟቸዋል። በሊጉ ሁለተኛ ደረጃ ላይ ያለው ሲዳማ ቡና ወደ ጎንደር አምርቶ በፋሲል ከነማ ተሸንፏል። የፋሲልን የድል ጎሎች ያስቆጠሩት ኤፍሬም አለሙና ከተከላካይነት ወደ አጥቂነት የተቀየረው ሙጂብ ቃሲም ናቸው። ድሉን ተከትሎ የውበቱ አባተ ቡድን ደረጃውን ሲያሻሽል ሲዳማ ቡና ደግሞ ከመሪው መቀለ ጋር ያለው የነጥብ ልዩነት ወደ ስምንት ከፍ ብሏል። በባህር ዳር ዓለም አቀፍ ስታዲየም በተደረገው የባህር ዳር ከተማና ቅዱስ ጊዮርጊስ ጨዋታ ባለሜዳው ቡድን አንድ ለዜሮ አሸንፏል። ለባህር ዳር ብቸኛዋን የማሸነፊያ ጎል ያስቆጠረው ሳላምላክ ተገኝ ነው። ቅዱስ ጊዮርጊስ ሽንፈቱን ተከትሎ ከመሪው መቀለ በ12 ነጥቦች ለመራቅ ተገዷል። በውጤት መጥፋት ምክንያት ዲዲ ጎሜስን አሰናብቶ ገዛኸኝ ከተማን በጊዜያዊ አሰልጣኝነት የሾመው ኢትዮጵያ ቡና አሁንም ከውጤት ቀውስ መውጣት አልቻለም። ኢትዮጵያ ቡና ወደ ድሬዳዋ አምርቶ በድሬዳዋ ከተማ አንድ ለዜሮ ተሸንፏል። የድሬዳዋን የማሸነፊያ ኳስ ከመረብ ያገናኘው ደግሞ ራምኬል ሎክ ነው። በሳምንቱ ጨዋታዎች ከከተማ ውጪ ተጉዞ ድል የቀናው ብቸኛው ቡድን ደቡብ ፖሊስ ነው። የሐዋሳ ቡድን አዲስ አበባ ላይ መከላከያን ሁለ ዜሮ አሸንፏል። በአዲሱ አሰልጣኝ ገብረ ክርስቶስ ቢራራ ለተመራው ደቡብ ፖሊስ የተሻግዘውና ሄኖ ካየለ ጎሎቹን አስቆጥረዋል። በሌሎች ጨዋታዎች ወልዋሉ አዲግራት ዩኒቨርሲቲ ሐዋሳ ከተማን አንድ ለዜሮ ሲያሸንፍ ወላይታ ድቻ ከሱል ሽራ አንድ እንዲሁም አዳማ ከተማ ከጅማ አባጅፋር ዜሮ ለዜሮ ተለያይተዋል። የደረጃ ሰንጠረዡን መቀለ በ38 ነጥብ ሲመራ፣ ሲዳማ ቡና በ30 ፋሲል ከነማ ደግሞ በ28 ነጥብ ሁለተኛ እና ሶስተኛ ናቸው። ደደቢት በአራት ነጥብ የመጨረሻ ደረጃ ላይ ይገኛል። የኮከብ ጎላግቢነቱን ደግሞ 1111 ጎሎች ያስቆጠሩት የመቀለው አማኑኤል ገብረ ሚካኤል እና የመከላከያው ምኒል ወንድሙ ይመራሉ። ግርማቸው ከበደ ነበር። ከአዲስ አበባ አመሰግናለሁ። በእንግሊዙ ፕሪምየር ሊግ ማንቸስተር ሲቲ ለኤፍኤ ካፕ ግማሽ ፍጻሜ ደርሷል። ውልቭስ ማንቸስተር ዩናይትድን ቢያሸንፍም ኤፍኤ ካፕ መድረስ አልቻለም። ቼልሲ ትላንት በኤቨርተን ሁለት ለዜሮ ተቀጥቷል። ሊቨርፑል ሰንጠረዡን ይመራል። በስፔን ላሊጋ ኮከቡ ሊዮኔል ሜሲ ሌላ አስገራሚ ሦስት ጎሎችን በማግባት ሪያል ቤትስን ተበቅሏል። ላሊጋውን በአስር ነጥብ ይመራል። ባርሴሎና አሁን ከ28 ግጥሚያዎች 66 ነጥብ አለው። አትሌቲኮ ማድሪድን በ10 ነጥብ ይቀድማል። ሪያል ማድሪድ በ54 ነጥብ ሦስተኛ ነው። በመጨረሻም ቢሲክሌት ባሕር ዳር ከተማ በተካሄደው 14ተኛው የአፍሪቃ አሕጉራዊ የጎዳና ውድድር የኤርትራ ጋላቢዎች በወጣት ሴቶችና ወንዶች አሸንፈዋል። የሴቶቹን ያሸነፈችው ዳናዊት ጸጋዬ ናት። ኤርትራ በሴቶቹ የወርቅና የነሐስ በወንዶቹ ደግሞ የብርና የነሐስ ሜዳሊያዎችን አግኝታለች። በዚሁና አብቃ ለዛሬ በግርማቸው ከበደና በራሴ ስም የምሰናበተው ሰለሞን ክፍሌ ነኝ። ሳምንት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። ሶሎሞን ክፍሌንና ግርማቸው ከበደን ለስፖርት ዜናዎች አመሰግናለሁኝ። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች። አድዋ ፓንአፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመመስረት በታቀደው መሰረት ከሁለት ዓመታት በፊት የመሰረት ድንጋይ መጣሉ ይታወሳል። ይሁን እንጂ ሥራው እስካሁን አልተጀመረም። በዝግጅት ደረጃ ብዙ እንደተከናወነ ግንባታውን ከሚመራው ዋና ኮሚቴ አባላት አንዱ የሆኑት ዶክተር አየለ በከሬ ገልጸዋል። ለዩኒቨርሲቲው ግንባታ 150 ሄክታር መሬት የተሰጠ ሲሆን በመሬቱ ላይ ለሚኖሩ ሰዎችም ሆነ ለገበሬው መከፈል ያለበት ካሳ የተዘጋጀ መሆኑን ዶክተር አየለ ጠቁመው ገንዘቡ ግን በእጅ እንዳልነበረ ነው የተናገሩት። በቅርቡ የትግራይ ክልል 250 ሚሊዮን፣ የአዲስ አበባ ከተማ አስተዳደር 10 ሚሊዮን ብር ለግሰዋል። የፌዴራል መንግስቱም የቀደመው አስተዳደር እንደዚሁ ሊለግስ ቃል ገብቶ እንደነበረ ተገልጿል። ዶክተር አየለ በከሬ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ዲፓርትመንት ተባባሪ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ እያነጋግራቸዋለን። ወደ ውይይቱ እንዝለቅ። እንግዲህ አሁን በቅርቡ የአድዋን እድል በዓል መቶ ሀያ ሶስተኛውን አክብረን ነበረ እና ከእሱ ጋር ተያይዞ ደስ የሚል ዜና አለ። አንደኛ የአዲስ አበባ ከተማ አስተዳደር ለዚህ ለዩኒቨርሲቲው መገንቢያ የሚሆን አስር ሚሊዮን ብር ሰጥቷል፣ ያው ፕሌጅ አድርጓል ማለት ነው ሰጥቷል። ሁለተኛ የትግራይ ክልል መንግስት ከበዓሉ ጋር አስታጥቶ ዛው በአድዋ በበዓሉ ላይ ሁለት መቶ ሀምሳ ሚሊዮን ብር የግንባታ የሚሆን እንዲሁ ስጦታ ሰጥቷል። እና እነዚህ ሁለቱ እንግዲህ ከዚህ በፊት እንደጠቀስኩት እና እንደተናገርኩት የፌዴራል መንግስቱ ሁለት መቶ ሚሊዮን ብር እንዲሁ ሰጥቷል። በጠቅላላ እንግዲህ በአሁኑ ጊዜ ግንባታውን ለማስጀመር አራት መቶ ስልሳ ሚሊዮን ብር ተሰብስበዋል፣ ማለት ነው። እንግዲህ የተለየ አዲስ አበባ ከተማ አስተዳደር የጅምር ነው፣ ተጨማሪ እርዳታ እናደርጋለን ብሎ ቃል ገብቷል። በተመሳሳይ የትግራይ ክልል መንግስትም እንደዚሁ። እና ይህ እንግዲህ የሚያሳየው ምንድን ነው? ጥሩ ነጥቡ ምንድን ነው? በአሁኑ ጊዜ በኢትዮጵያ ውስጥ ያለው የፖለቲካ ስርዓት የፈጠረው የክልል መንግስታት፣ ይህ አድዋ የሁሉም ባለቤትነት ባለቤትነቱ ለነሱም መሆኑን ተገንዝበው ለአስተዋጽኦ ለማድረግ ዩኒቨርሲቲው እንዲገነባ ፈቃደኝነታቸውን ወስደው በፈቃደኝነት ይህንን አስተዋጽኦ ማድረጋቸው መንፈሱ የሁሉም ባለቤትነቱ የሁሉም መሆኑን ስለሚያረጋግጥ በጣም ጥሩ ጅምር ነው ብዬ ገምታለሁ። እና እንግዲህ ዋና ዋና እሱ ነው። የኢትዮጵያ ፌዴራል መንግስት አቶ ኃይለ ማርያም ደሳለኝ ጠቅላይ ሚኒስትር በነበሩበት ጊዜ ነው እንግዲህ ሁለት መቶ ሚሊዮን ለመስጠት ቃል የገቡት። አሁን እሱ ነገር እንደ ጸና ነው ወይስ እንዴት ነው? በአዲስ ተነገራለ አዲስ ነገር የለም። እንግዲህ እኛ ተስፋ የምናደረገው ከሽግግሩ ምክንያት ምናልባት ጊዜ ሳገኙ ይቀራሉ። የጠቅላይ ሚኒስትሩ ቢሮ እስካሁን ድረስ ኮንታክት አላረገንም። ከጠቅላይ ሚኒስትሩ ቢሮ ጋራ እስካሁን ድረስ ያደረግነው ውይይት የለም። ያው ሁለት መቶ ሚሊዮን ብሩን የፈቀዱት የቀድሞው ጠቅላይ ሚኒስትር ክቡር አቶ ኃይለ ማርያም ደሳለኝ ነበሩ እና እኛ አሁንም ተስፋ ነው የምናደረገው ያለው በተለይ እስካሁን የተደረጉትንም ወደፊት ደግሞ እንዴት እንደሚሄድ በተለይ የተለያዩ ሰዎች ድርጅቶች እርዳታ ለማድረግ የመንግስት ቀጥታና ተጨባጭ የሆነ ሚና ስለሚያስፈልግ የኛ ተስፋ ምንድን ነው፣ በቅርቡ ተገናኝተን ተወያይተን ይሄን ስራ የበለጠ ቀልጣፋ በሆነ መንገድ ለመጀመር የሚያስችለን ሁኔታ ይፈጠራል ብለን እንገምታለን። ከሌላስ ከሌላ አካባቢ ወይ ከአፍሪካ ህብረት የምጠብቁት ነገር አለ? በገንዘብም ሆነ በሌላ ሊረዳችሁ ወይ ተስፋ የሰጣችሁ? በጣም ጥሩ ጥያቄ። እንግዲህ ኮሚቴው ይሄ ግንባታውን ለማካሄድ ፕሮግራሙን ለማስጀንበር የተቋቋመው ኮሚቴ ከምክትል ኮሚሽነሩ ከአፍሪካ ህብረት ምክትል ኮሚሽነሩ ጋር ስብሰባ አድርጎ ነበር፣ አፍሪካ አዳራሽ እና በዛም የተወያየናቸው ነጥቦች አሉ። አንደኛ የስምምነት ሰነድ መፈራረም እና የስምምነት ሰነዱ ላይ የሚሰፍሩትን ነጥቦች በእኛ በኩል ያለውን አንድ ሁለት ሶስት ብለን አርቅቀን ሰጥተናቸዋል። ሁለተኛ ይሄ ዩኒቨርሲቲ በድህረ ምረቃ ፕሮግራም ስለሚጀምር ማለትም በማስትሬት በዶክትሬት ስለሚጀምር ብዙ ተማሪ መቀበል የለብንም ስራ ለመጀመር። በዛ ላይም ደግሞ ብዙ ህንፃ አያስፈልግም እና ለዛ የሚሆኑ ሰነዶች ከተለያዩ ተመሳሳይ ድርጅቶች፣ ለዛ የሚሆኑ መጽሐፍ እነሱን በሚመለከት እንዲረዱን ጠይቀናቸው፣ ያ እኛ የምንችለው ስራ ነው። እሺ ብለውናል እና እሱን አርገናል ሌላው ምንድን ነው ፕሮግራሙን በሚመለከት እንደውም የትግራይ ርዕሰ መስተዳደር ሀሳብ ምንድን ነው ቶሎ ይጀምር የሚል ነው እና እንግዲህ ለአንድ ሀሳብ የቀረበው ምንድን ነው እርግጥ መሬቱ መቶ ሀምሳ ሄክታር ከዚህ በፊት እንደተጠቀሰው ተሰጥቷል የመሬቱ ላይ ያሉ ገበሬዎች አሉ ነዋሪዎች አሉ የእነሱ ግምትም ተሰርቷል ግን ግምቱ አልተከፈላቸውም በአሁኑ ጊዜ ይሄ ህንፃው እንዳይጀመር እሱ እሱ ነገሮችን ማጥራት ያስፈልጋል። ግና ሀሳብ የመጣው ምንድን ነው ትምህርቱ በቅርብ ባለው በአክሱም ዩኒቨርሲቲ ከአክሱም ዩኒቨርሲቲ ህንፃዎች በመዋስ ወይም ከአክሱም ዩኒቨርሲቲ ጋራ ወጪውን በመተባበር ሊጀመር ይችላል የሚል ሀሳብ መጥቷል። እና እንግዲህ አሁን በቅርቡ ተወያይተን ተሰብስበን ይሄንን ነገር በዝርዝር የምንወያይበትና ውሳኔ ላይ የምናደርስበት ነገር ይሆናል። ግን ምንድን ነው ሁሉም ፍላጎቱ ምንድን ነው? አሁን ትምህርቱ በተለይ በቶሎ የሚጀምርበት የእኛ ደግሞ እዛ ኮሚቴ ውስጥ በጣም ብዙ ልምድ ያላቸው ሰዎች አሉ። በአፍሪካን ጥናት ብዙ የተማሩ ያጠኑ፣ ያስተማሩ ሰዎች አሉ እና እነሱ ይሄ በተለይ አንድ ወይ ሁለት የማስተርስ ፕሮግራም በደንብ በስራ አርቅቆ አውጥቶ ማስተማር ይቻላል እና ይሄ ሁኔታ ማስተማሩ ወይ አንድ ስራ መደረጉ ሞሜንተም ስለሚያመጣ ነገሩ እንቅስቃሴ ውስጥ እንዲገባ ስለሚያረግ፣ ያ ነገር የኔ ተስፋ ምንድን ነው በቶሎ እንዲጀመር፣ እኔም በቶሎ እንደሚጀመር እፈልጋለሁ እና በዛ ሁኔታ ነው እንግዲህ ያለው። ግን ቶሎ ለመጀመር ተስፋ አንድ ነገር ነው፣ ፍላጎትም አንድ ነገር ነው። አሁን ያነሱትን ነጥብ ቶሎ ለመጀመር አሁንኑ ከጀመራችሁት ለምሳሌ የሚያስችል ሁኔታ አለ በሁሉም ነገር። ክቡራትና ክቡራን አድማጮች ተከታዩ ክፍል ላዳነች ጥያቄ ዶክተር አየለ የሚሰጡትን መልስ ይዘን በሚቀጥለው ሳምንት እንመለሳለን። ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀራሉ። አንዳንድ መረጃዎችን ላካፍላችሁ። በታሪክ ውስጥ መለስ ብለን ስንመለከት በንግስና ስማቸው መልአክ ሰገድ ተብለው የሚታወቁት የአቤቶ ፋሲለደስ ልጅ አፄ ሱስኒዮስ ጎንደር ላይ ዘውድ ደፍተው በይፋ የተቀቡት ዛሬ የዛሬ 411 ዓመት ነበር። መጋቢት 9 1600 ዓ ም መሆኑ ነው። የሮማው ንጉሥ ቃሊጉላም ዘውድ የደፋው ዛሬ የዛሬ 2000 ዓመት አካባቢ ነው። በ37 ዓ ም 1982 ዓመት ሆነው ማለት ነው በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ደመናማ ትሆናለች። ከፍተኛ ሙቀቷ 27፣ ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። ክብራትና ክብራን አድማጮች ለዛሬ የሰኞው ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየነን፣ አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናችኋለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።